ፕሬዚደንት ባራክ ኦባማ ትኩረት የሰጡት ሳንዲ የተባለው ግዙፍ ውሃ የቀላቀለ ነፋስ በሀገሪቱ ላይ ላደረሰው ከባድ ችግር መንግሥት ለሚሰጠው ምላሽ ነው። ይህንንም ትላንት እዚህ በዋሽንግተን ዲሲ የቀይ መስቀል ዋና መሥሪያ ቤትን በጎበኙበት ወቅት አስመስክረዋል። ሚስተር ኦባማ ለማዕበሉ ሰለባዎች አስፈላጊው እርዳታ ሁሉ እንደሚሰጥ ቃል ከመግባታቸውም በላይ ሁኔታው በእጅጉ እንዳሳሰባቸው ገልጸዋል። ማስት ምፖርንት መሳጅ ር ም ስ ሜካ ንለእነርሱ ያለኝ ዋነኛ መልእክት አሜሪካ ከእናንተ ጋር ነች የሚል ነው። ከእናንተ ጎን ቆመን እንደገና በሁለት እግሮቻችሁ መቆም እንድትችሉ ለመርዳት የሚቻለንን ሁሉ እናደርጋለን። ፕሬዝደንት ኦባማ ምሥራቃዊ የባሕር ጠረፍ ግዛቶችን ክፉኛ በደቆሰው በሐሪኬን ሳንዲ ማበል ለተጎዱ ሰዎች በሚሰጠው የእርዳታ ጥረት ላይ ለማትኮር በማቀድም ዛሬ በኦሃዮ ስቴት ሊያደርጉት የነበረውን የምርጫ ዘመቻ ፕሮግራም ሰርዘዋል። የሪፐብሊካን ፓርቲው በእጩነት ያቀረባቸው ሚት ሮምኒ ግን በምረጡኝ ዘመቻቸው ለመቀጠል ወስነው ዛሬ ፍሎሪዳን ይጎበኛሉ። ሚስትር ሮምኒ በትላንትናው ዕለት ከዚሁ የአየር መስተጓጎል ጋር በተያያዘ መደበኛ የምረጡኝ ዘመቻቸውን ሰርዘው በውሃ መጥለቅለቅና ሌሎችም ችግሮች ለተጎዱ አለኝታነታቸውን አሳይተዋል። ወደ ኦሃዮ ለአፍታ ብቅ ብለውም የምግብ እርዳታ በማሰባሰብ ላይ ያሉ የበጎ ፈቃድ ሰራተኞችን አነጋግረዋል። በዚህ ከባድ ማዕበልና ባስከተለው ችግር ሳቢያ በአሁኑ ወቅት የሚሰቃዩ ብዙዎች አሉ። የእናንተ በጎ ምላሽ ደግሞ ለውጥ ያመጣል። ስለዚህ ላመሰግናችሁ እፈልጋለሁ። ፕሬዚደንት ኦባማ ለደረሰው ችግር ትኩረት ሰጥተው በመንቀሳቀሳቸው ከኒው ጀርሲው አስተዳዳሪ ከሪፐብሊካኑ ክሪስ ክሪስቲ ያልተጠበቀ ምስጋና ተችረዋል። ገቨርነር ክሪስቲ ቀደም ሲል የፕሬዚደንት ኦባማን ፖሊሲዎች አጥብቀው በመተቸት በተለያዩ የዩናይትድ ስቴትስ ከተሞች ለሚት ሮምኒ ድጋፍ ዘመቻ ማካሄዳቸው ይታወቃል። ትላንት ግን ፕሬዝደንት ኦባማ ለአውዳሚው ማዕበል የሰጡትን ምላሽና የፌዴራል መንግሥቱ ለአስቸኳይ ጊዜ የሚሰጠውን እርዳታ ፈጥነው በማጽደቃቸው የኤቢሲ ጉድ ሞርኒንግ አሜሪካ ፕሮግራምን ጨምሮ ለበርካታ ሚዲያ በሰጧቸው ቃለ ምልልሶች አወድሰዋቸዋል። አድሚኒስትሬሽን ክሬግ ፍዩጌት አስተዳደራቸው ራሳቸው ፕሬዚዳንቱና የፌዴራሉ የአስቸኳይ ጊዜ እርዳታ አስተባባሪው ቢሮ ኃላፊ ክሬግ ፉጌት እስካሁን ባለው ጊዜ ድንቅ ሥራ አከናውነዋል እላለሁ። ከእነርሱ ጋር በሙሉ ከፍተኛ ትብብር አለን። ፕሬዝዳንቱ ፕሬዚዳንቱ ለዚህ አጣዳፊ ችግር ትኩረት በመስጠታቸው በግል ላመሰግናቸው እወዳለሁ። የዋይት ሀውስ ቤተ መንግሥት ባወጣው መግለጫ ፕሬዚደንት ባራክ ኦባማ ዛሬ በማዕበሉ ክፉኛ የተጎዳውን የኒው ጀርሲ ባህር ዳርቻ ሲጎበኙ ገቨርነር ክሪስቲ አብረዋቸው ይሆናሉ። ለዚህ ከአንድ ሳምንት ያነሰ ጊዜ ለቀረው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻውን ያደናቀፈው ለሃሪኬን ሳንዲ መሰጣት የሚገባው ቅድሚያ ትኩረት ነው። ለቀጣዩ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሕዝቡ ድምፅ የሚሰጠው የፊታችን ማክሰኞ መሆኑ ይታወቃል። የፖለቲካ ተንታኞች ይህን ከምርጫው መቃረብ ጋር ተገናኝቶ የደረሰውን ከባድ የዝናብና ኃይለኛ ነፋስ ችግር በምርጫው ውጤትም ላይ ተጽዕኖ ሊያሳድር እንደሚችል ይናገራሉ። አሁን ቅርብ ጊዜ የተካሄዱ የሕዝብ አስተያየት መለኪያዎች የምረጡኝ ፉክክሩ በጣም የተቀራረበ መሆኑን ያመለክታሉ። የኦባማ ምርጫ ዘመቻ ዋና አስተባባሪ ጂም ሜሲና አዲስ ክስተት አይደለም፣ በዘመቻው ወቅት ሁሉ የጠበቅነው ነው ይላሉ። ባለፉት ሁለት ዓመታት በሙሉ የተዘጋጀንበትና የተቀራረበ እንደሚሆን ባወቅ ነው ፉክክር ላይ ነን። የሚደንቀው ግን ፕሬዚዳንቱ አነስተኛ ቢሆንም በተከታታይ ቁልፍ በሚባሉ ግዛቶች መምራታቸውን መቀጠላቸው ነው። የሮምኒ የምርጫ ዘመቻ ባለሥልጣናት በበኩላቸው በእጩነት ያቀረቧቸው ተወዳዳሪ በአንዳንድ ወደማን እንደሚወድቁ ባለዩ ዋዣቂና፣ የሁለቱ ፓርቲዎች የፍልሚያ ግዛቶች በሚባሉ ስዊንግ ወይም ባትል ግራውንድ ስቴት ሲሏቸዋል እነርሱ በእነዚያ ግዛቶች እየመሩ መሆናቸውን ይናገራሉ በብሔራዊ ደረጃ አዲስ ይፋ የተደረጉ ሁለት የሕዝብ አስተያየት መለኪያዎች ውድድሩ እጅግ የተቀራረበ መሆኑን ያሳያሉ በእነዚህ ዘጠኝ የፍልሚያ ግዛቶችም ሁለቱም እጩዎች የማሸነፍ ዕድል እንዳላቸው ያመለክታሉ